መጽሐፈ ዜና መዋዕል ካልዕ ምዕራፍ ስምንት። እንዲህም ሆነ ሰሎሞን የእግዚአብሔርን ቤትና የራሱን ቤት የሠራበት ሀያ ዓመት በተፈጸመ ጊዜ ኪራም ለሰሎሞን የሰጠውን ከተሞች ሰሎሞን ሠራቸው፣ የእስራኤልንም ልጆች አኖረባቸው። ሰሎሞንም ሐማትሱባ ሄደ፣ አሸነፋትም። በምድረ በዳም ያለውን ተድሞርን በሐማትም የሠራቸውን የዕቃ ቤቱን ከተሞች ሁሉ ሠራ። ደግሞም ቅጥርና መዝጊያ መወርወሪያም የነበራቸውን የተመሸጉትን ከተሞች ላይኛውንም ቤትሖሮን ታችኛውንም ቤትሖሮን ሠራ። ባዕላትንም ለሰለሞን የነበሩትን ዕቃ ቤት ከተሞች ሁሉ፣ የሰረገላውንም ከተሞች ሁሉ፣ የፈረሰኞችንም ከተሞች በኢየሩሳሌምም በሊባኖስም በመንግሥቱም ምድር ሁሉ ሰለሞን ይሠራ ዘንድ የወደደውን ሁሉ ሠራ። ከኬጢያውያንም ከአሞራውያንም ከፌርዛውያንም ከኤውያውያንም ከኢያቡሳውያንም የቀሩትን ከእስራኤል ወገን ያልሆኑትን ሕዝብ ሁሉ የእስራኤልም ልጆች ያላጠፏቸውን በኋላቸው በምድር ላይ የቀሩትን ልጆቻቸውን ሰሎሞን እስከ ዛሬ ድረስ ገባሮች አድርጎ መለመላቸው። ሰሎሞንም ለሥራው ከእስራኤል ልጆች ማንንም ባሪያ አላደረገም። እነርሱ ግን ሰልፈኞች፣ የሹማምንቶችም አለቆች፣ የሰረገለኞችና የፈረሰኞች ባልደራሶች ነበሩ። እነዚሁም በሕዝቡ ላይ ሰልጥነው የነበሩ የንጉሥ የሰለሞን አይነተኞች አለቆች ሁለት መቶ አምሳ ነበሩ። ሰለሞንም የእግዚአብሔር ታቦት የገባበት ስፍራ ቅዱስ ነውና ሚስቴ በእስራኤል ንጉሥ በዳዊት ቤት አትቀመጥም ሲል የፈርዖንን ልጅ ከዳዊት ከተማ ወደ ሠራላት ቤት አወጣት። በዚያን ጊዜም ሰለሞን በወለሉ ፊት በሠራው በእግዚአብሔር መሠዊያ ላይ ለእግዚአብሔር የሚቃጠለውን መሥዋዕት አቀረበ። ሙሴም እንዳዘዘ እንደ ሥርዓታቸው በየቀኑ ሁሉ፣ በየሰንበታቱም፣ በየመባቻውም፣ በየተወሰኑትም በዓላት በየዓመቱ ሦስት ጊዜ በየቂጣው በዓልና በየሰባቱ ሱባኤ በዓል በየዳሱም በዓል ቁርባን ያቀርቡ ነበር። የእግዚአብሔርም ሰው ዳዊት እንዲህ አዞ ነበርና ካህናቱን እንደ አባቱ እንደ ዳዊት ሥርዓት በየአገልግሎታቸው ሰሞን ከፈላቸው። ሌዋውያንም እንደ ሥርዓታቸው ያመሰግኑ ዘንድ በካህናቱም ፊት ያገለግሉ ዘንድ በየሰሞናቸው ከፈላቸው። በረኞቹንም ደግሞ በየበሩ ሁሉ በየሰሞናቸው ከፈላቸው። እነርሱም ንጉሡ ስለ ነገሩ ሁሉና ስለ መዝገቡ ካህናቱንና ሌዋውያኑን ያዘዘውን ነገር ሁሉ አልተላለፉም። የእግዚአብሔርም ቤት መሠረት ከተጣለ ጀምሮ እስከ ተጨረሰ ድረስ የሰለሞን ሥራ ሁሉ የተዘጋጀ ነበር። የእግዚአብሔርም ቤት ተፈጸመ። ሰለሞንም የዚያን ጊዜ በኤዶምያስ ምድር በባሕር ዳር ወዳሉ ወደ ዔጽዮንጋብርና ወደ ኤሎት ሄደ። ኪራምም መርከቦችንና የባሕርን ነገር የሚያውቁትን መርከበኞች በባሪያዎቹ እጅ ሰደደለት። እነርሱም ከሰለሞን ባሪያዎች ጋር ወደ ኦፊር መጡ ከዚያም አራት መቶ አምሳ መክሊት ወርቅ ወስደው ወደ ንጉሡ ወደ ሰለሞን አመጡ